እንቦጭን ለማስወገድ የሚሰራው ስራ ምን ያክል ተሳካ? ምን አሳካ? እስካሁን ድረስ እንግዲህ በአጋጣሚ እኔ ዛሬ አሁን በፈቃደኝነት ዛሬ የራሱ እዛው አካባቢ ጣና ነው የቆየሁት። የእንቦጭን አረም ለመቆጣጠር በሚደረገው ጥረት የበኩላችንን አስተዋጽኦ ለማድረግ በሚል አሁን ዘመቻ ኦልሬዲ ተጀምሯል። በጣና አካባቢ እንቦጭ በተለይ ባለበት አካባቢ ዘመቻ ተጀምሯል። ያው የነፃ አገልግሎት ለመስጠት መስክ ላይ ደርሼ ነበር፣ ተመለስኩ ማለት እኔ እንግዲህ እንግዲህ እንደተገነዘብኩት እንዳየወት ከሆነ አልፋ አደሩን በማደራጀት የጋራ ምጥር ለማድረግ የሚቻለውን ጥረት እየተደረገ እንዳለ ተመልክቻለሁ። እኔ ራሱ እያሰራሁት የሚያለውም ጉዳይ ይሄ ነው። የአካባቢው ገበሬዎች፣ የአካባቢ ጥበቃ ተቆርቋሪዎች ተመልሶ እምቦጭ እንደገና እየተስፋፋ ነው ለሐይቁ እንደገና አደጋ እየሆነ ነው የሚል ቅሬታ ያሰማሉ። ይሄ ማለት እስካሁን የተሰራው ስራ ያን ያክል ስኬታማ አይደለም ወይ የሚል ጥያቄ ያጭራል። አሁን የእንቦጭ ሁኔታ ጣና ላይ የደረሰበት ደረጃ ምን ደረጃ ላይ ደርሷል? ምን ያክል አሳሳቢ ነው? ምን ያክል ያሰጋል? እንግዲህ ባለኝ መረጃ የእምቦጭ ሁኔታ ከጊዜ ወደ ጊዜ እየተስፋፋ እንዳለ ይታወቃል። ነገር ግን በዚህ በዓመት በሁለት ዓመት እና በሶስት ዓመት እየተደረጉ ያሉ ዘመቻዎችም አሉ። ምንም ማስተዋጽኦ አላደረገም ማለት አይቻልም። የሚመለከታቸው አካሎች፣ የአካባቢ ጥበቃ የምንበለው፣ ሌሎቹ የሚቻላቸውን ጥረት አድርገዋል። በተወሰነ ደረጃ በእምቦጭ ላይ የተወሰነ ቀጽኖ እንዳመጡ እኔ በራሴ በአካል አይቻለሁ፣ ተመልክቻለሁ። የእምቦጭ መስፋፋት በብዛት የሚታየው ሰሜን ጣና የጎርጎራን መስመር ይዘህ አቻራ ሣራ ማርያም የሚባል አለ። የመገጭን ገባር ወንዝ መገጭ እንግዲህ የጣና ትልቁ ገባር ወንዝ ነው። መገጭን ዙሪያ እስከ ምስራቅ ጣና አካባቢ ብትመለከት የነበረው የእምቦጭ አረም እጅግ በጣም ሰፊና ዙፍ ነው። ነር ግን በሰው ኃይል በተደረገ ስራ የተወሰነ ይሄ ነው ብሎ ለመገም ማለት በጥናት በተደገፈ መቅረብ ይጠይቃል። ግን እኔ በፊዚካሊ ባየሁት የተወሰነ ለውጥ እንዳለ አይቻለሁ። አጠቃላይ ግን የጣና ጉዳይ የአንድ ግለሰብ፣ የሁለት ግለሰብም ሳይሆን የአንድ ድርጅት፣ የአንድ መስሪያ ቤትም ሳይሆን አጠቃላይ እንደ ክልል ትኩረት ተሰጦበት የሚሰራ እንደ ሀገርም ደግሞ በሀገር አቀፍ ደረጃም ደግሞ ትኩረት ተሰጦበት የሚሰራ ስራ መሆን እንዳለበት ነው የሚሰማኝ እንጂ በአንድ ጊዜው ጣናን እምቦጭና አረን ለማስወገድ በጣም በጣም ከፍተኛ ጉልበት የሚጠይቅ ሆኖ ነው የተሰማኝ ያየሁትን። ስለዚህ ገበሬው በጉልበቱ እየሰራ ያለውን ስራ ለማድነቅ እፈልጋለሁ። በተወሰነ ደረጃ የእምቦጭን መስፋፋት በቁጥጥር ስር የዋሉበትን ቦታዎችን ተመልክቻለሁ። ግን ከቦታው አቀማመጥ አንጻር ደግሞ እጅግ የእምቦጭ አረም ደግሞ ተስፋፍቶ የተመለከትኩበት ሁኔታም አለ። ስለዚህ ይሄንን ስራ ከፍተኛ ርብርብ ይጠይቃል ለማስወገድ ጨርሶ ለማስወገድ ባይቻልም የእምቦጭን አረም በመቀነስ ለሌላ አገልግሎቶችን ቦጩ ለሌላ አገልግሎቶች እንዲውል በማድረግ የህብረተሰቡን ንቃተ ህሊና በመጨመር ግንዛቤውን በማሳደግ ከፍተኛ ርብርብ በማድረግ የእንቦጭን ተጽዕኖ በተወሰነ ደረጃ ለመቀነስ እንደሚቻል ተገንዝብ ያለው እና ትኩረቱ እንዲሁ እንደምናወራው በተለያዩ ሚዲያዎች በተለያዩ የሶሻል ሚዲያዎች ቢሆን በተለያዩ መንገድ ስለ ጣና እንቦጭ ብዙ ይወራል። ግን እንዲህ እንደሚወራው በቀላሉ ሊወገድ የሚችል ነገር አይደለም። የሁሉንም ተሳትፎ የሚጠይቅ ነው ነገር ነው። አዲስ የተቋቋመው መስሪያ ቤት ማለት ነው። ሳይቶችን በመለየት ቡድን አዋቅሮ ዛሬ የራሱ ሳምንታችን ነው። እዛ ላይ ስራውን በመስራት ላይ ነው ያለ ነው። በፈቃደኝ ግን ይሄ ነገር አሁንም ክረምቱ የበለጠ ከመግባቱ በፊት ተጠናክሮ መቀጠል እንዳለበት እና እንቦጭን ተስፋፍቶ እንዳይሄድ መደረግ እንዳለበት ይሰማኛል። ጣና ላይ ይህ አረም ሊያስከትል የሚችለው ጉዳት ከአካባቢው ገበሬዎች ሕይወት ከአባይ ተፋሰስ በአጠቃላይ ከጣና ጋር የተሳሰረ ሕይወት ላላቸው ለተፈጥሮአዊ መስተጋብሩም ምን ያክል አደገኛ ነው? አጠቃላይ የጣናን ስነ ምህዳር ሊቀይር ሊለውጥ የሚችል ሁኔታ ነው ያለው። በተለይ በምስራቅ እና በሰሜን በኩል ጣና የተፈጥሮ የእጽዋት ሽፋኑን ያጣ በመሆኑ ደለልም የሞላው በመሆኑ ያ ቦታ ቦንቦች ቁጥጥር ስር ነው የዋለው ማለት ይቻላል። ስነምህዳሩ ላይ ያለው ተጽዕኖ ቀላል አይደለም። በፊት ለአካባቢ አርሶ አደር የግጦች ቦታ ነበር ኦልሞስት። አሁን እነዚህ ማክሮፋይት የምንላቸው የግጦሽ ሳሮች የምንብላቸው በጣና ዙሪያ የሚገኙ የነበሩ የደንገል እና የመሳሰሉት እጽዋቶች ሙሉ በሙሉ ጠፍተዋል፣ ወድመዋል። ስለዚህ በሱ ምትክ እምቦጭ ተቆጣጥሮታል ማለት ይቻላል። ጣና ጀርድ ወይም ደግሞ የዚህ ሬኔሰንስ ዳም የሚባለው እሱ ላይም ተጽዕኖ ሊያመጣ እንደሚችል ወደፊት መታሰብ መቻል አለበት። ለምን ጣና የሚገኘው የላይኛው የተፋሰስ አካል በመሆኑ እንቦች በተለያየ መንገድ በዘሩም ሊሆን ይችላል፣ እንዲሁም በቁርጥራጭ የእጽዋት አካሎችም ሊሆን ይችላል ወደ ህዳሴው ግድብ ከገባ በጣም ጉዳት ሊያደርስ እንደሚችል ምንም ጥርጥር የለውም። ከዛ በተጨማሪ ደግሞ ለዚህ ለሃይድሮ ኤሌክትሪክ ፓወር የክሎጊንግ ኢፌክት ይሉታል ራሱ አረሙ ኃይል እንዳመነች የማድረግ ጽኑም ሊያሳድርም ይችላል። የጣና ዙሪያ ከመቶ ሀያ በላይ የሚሆኑ ስደተኛ ወፎች ከአውሮፓ እና ከሩቅ ምስራቅ በተለያየ መንገድ ይመጣሉ ወደ ጣና እነዚህ አዕዋፋት የጣናን በተለይ በዚህ ዊንተር ሲዝን ወይም ደግሞ በፈረንጆች የክረምት በሚገባበት ጊዜ ከጥቅምት ከመስከረም ጀምሮ ወደ ጣና አካባቢ ይመጣሉ። ወይም ደግሞ በዓለም አቀፍ ደረጃ ጣና የታወቀ የተመዘገበ ቦታ ነው እና በየጊዜው እኔም በጥናትም በተለያየ መንገድ ስመለከተው የነዚህ አዕዋፋት ቁጥር በከፍተኛ ደረጃ እየቀነሰ የመጣበት ሁኔታ ነው የተመለከትኩት ምክንያቱም እምቦጭ ያለበት አካባቢ እነዚህ ከውጭ ሀገር ወይም ደግሞ በስደተኝነት የሚመጡት ወፎች የሚያርፉበት፣ የሚመገቡበት፣ የሚያድሩበት ቦታ በመሆኑ ይህ ቦታ ደግሞ በእምቦጭ አረም በመያዙ ምክንያት ወደ ሌላ አካባቢ እንዲሰደዱ እንዲሸሹ ምክንያቱ ሆኗል ማለት እንችላለሁ። እና በዚህ አስር ዓመታት በማደርገው ክትትል በከፍተኛ ሁኔታ የስነ ምህዳሩን እንደለወጠው ተመልክቻለሁ ተገንዝቤያለሁ። ዶክተር ሽመልስ አይን ዓለም ከባህርዳር ዩኒቨርሲቲ በጣም አመሰግናለሁ። እኔም ለተሰጠኝ ብል አመሰግናለሁ።